የህወሓት ኃይሎች ወደ አማራ ክልል ዘልቀው መግባታቸውን ተከትሎ ቁጥሩ ከ400 ሺህ በላይ የሚደርስ ህዝብ ተፈናቅሎ ወደ ሰሜን ሸዋ መምጣቱን የዞኑ አደጋ መከላከልና ምግብ ዋስትና ጽህፈት ቤት ገለጠ። ለተፈናቃዮች የዕለት ምግብ እርዳታ ለማድረስ ጥረቶች ቢደረጉም ቁጥራቸው በየጊዜው በመጨመሩ ተጽዕኖ አሳድረዋል ሲል ጽህፈት ቤቱ ተናግረዋል። ተፈናቃዮቹ በበኩላቸው የህወሓት ኃይሎች በተቆጣጠሯቸው አካባቢዎች ከፍተኛ የኑሮ ውድነት መከሰቱን በማውሳት ጥላዋቸው የመጡት ቤተሰቦቻቸው ጉዳይም እንደሚያሳስባቸው ተናግረዋል። መስፍን አራጌ ነው የተከታተለው። የዘጠኝ ወር እርግዝናቸውን አጠናቀው የሞለጃ ቀናቸውን እየተጠባበቁ የሚገኙትና ስማቸውን ከመጥቀስ የተቆጠቡት ተፈናቃይ ወደ ደብረ ብርሃን ለመድረስ ከስድስት ቀናት በላይ ፈታኝና አድካሚ ጉዞ ማድረጋቸውን ጠቅሰዋል። ከደሴ ሲመጣ ጀሜ ድረስ በእግሬን የመጣሁት ከጀሜ በኋላ ነው። አንድ ለምኝ መኪና አግኝቼ ተሳፍሬ ወደ ሀርቡ የመጣሁት ሁለት ቀን ሀርቡ ላይ አደርኩኝ። ከዛ ወደ ከሚሴ መጣሁ በባጃጅ። እንደገና ከከሚሴ ተመልሼ ወደ መኮ የሚባል አገር ሄድኩኝ። ሁለት ልጆች አሉ ልጅ ባለቤቴ ጋር ሆኜ ማለት ነው። ልወልድ ያው ቀናቶች ናቸው አሁን የቀሩኝ። ከዛም መኮይ ድረስ መጥቼ ከመኮይ እንደገና መሀል ሜዳ የሚባል ሀገር አለ በአይሱዚ ተጭኜ ነው ወደ መሀል ሜዳ የመጣሁት። መሀል ሜዳ አንድ ቀን አደርኩ። ከመሀል ሜዳ እንደገና ወደ ደብረ ብርሃን በአይሱዚ ነው የመጣሁት። ደሴ ብቆይ ያው ሕክምና የማገኘት እድሌ ያው በጣም አነስተኛ ነው በማለት ነው ለቅቄ የመጣሁት። ግን ዝ ደርሻ አለሁ ከደሴ ከተማ ተፈናቅሎ በደብረ ብርሃን ደብረ ይባ። ትምህርት ቤት ውስጥ ተጠልሎ እንደሚኖር የተናገረው እና የስሙን መገለጽ ያልተስማማው ሌላው ተፈናቃይ ወደ ደብረ ብርሃን ለመድረስ ከ40 ኪሎ ሜትር በላይ በእግሬ ለመጓዝ ተገድጃለሁ ይላል። የህዋት ኃይሎች በአማራ ክልል የተለያዩ አካባቢዎች ውስጥ ዘልቀው መግባታቸውን ተከትሎ ከስድስት ዞኖች ተፈናቅለው ወደ ሰሜን ሸዋ የገቡ ከ400 ሺህ በላይ ተፈናቃይ መኖራቸውን የዞኑ አደጋ መከላከል እና ምግብ ዋስትና ጽህፈት ቤት ኃላፊ አበባው መሰለ ለአሜሪካ ድምጽ ሬዲዮ አረጋግጠዋል። ከዚህ በፊት የነበረን ቁጥር ወደ 218955 ነበረ። አሁን ባለው ተጨባጭ ሁኔታ የቆላማ አካባቢዎችን ጨምሮ ሰሜን ሸዋ ቆላማ አካባቢዎች ጨምሮ ከዚህም በፊት እንዳልነው የደቡብ ወሎ አለ፣ ሰሜን ወሎ አለ፣ ዋግ ኽምራ ዞን አለ፣ የኦሮሞ ብሔረሰብ ዞን አለ፣ ደሴ ከተማ አለ። በዞን ደረጃ ብቻ ካየን ወደ ስድስት ዞኖችን የሚነካካ ተፈናቃዮች ናቸው ያሉት እነዚህ ተፈናቃዮች ይል ቁጥራቸው ወደ አራት መቶ አርባ አንድ ስድስት መቶ ሃምሳ የደረሰበት አግባብ ነው ያለው ማለት ነው። ተፈናቃዮቹ በዞን ውስጥ በሚገኙ አስራ ሰባት ወረዳዎች ላይ መስፈራቸውን የሚናገሩት ኃላፊው አብዛኛውን ቁጥር የሚይዙት ግን ደብረ ብርሃን አካባቢ ተጠልለው ይገኛሉ ብለዋል። አሁን ባለው ተጨባጭ ሁኔታ በደብረ ብርሃን ከተማ ብቻ ወደ አስር መጠለያ ጣቢያዎች ደርሰው እነዚህ አስር መጠለያ ጣቢያዎች ላይ ወደ ሀያ አራት ሺ ስምንት መቶ ሰላሳ ሶስት የሚደርሱ እናቶችን፣ ሴቶችን፣ አረጋውያንን፣ አካል ጉዳተኞችን ጨምሮ ሁሉንም የማህበረሰብ ክፍሎች ወደ ካምፕ የማስገባት ስራ የተሰራበት አግባብ ነው ያለው። ከዚህ ውጭ ደግሞ በቤት ተከራይተው ሰዎች መጠለያ ጣቢያቸው በራሳቸው ከካምፕ ውጭ የሚኖሩ ደግሞ እንደዚሁ በርካታ ማህበረሰብ ክፍሎች አሉ። ይህን ስንደማምረው ወደ ሁለት መቶ ሰላሳ ሁለት ሺህ የሚደርሰው ደግሞ በደብረ ብርሃን ከተማና ዙሪያው ላይ ያለ ነው ማለት ነው። ተፈናቅለው ለመጡት የህብረተሰብ ክፍሎች ከመንግስት ከለጋሻ አካላትና ከከተማው ማህበረሰብ ምግብና ምግብ ነክ ያልሆኑ ድጋፎች ለመስጠት ሞከራ ቢደረግም በየጊዜው እየጨመረ ከመጣው የተፈናቃዩ ቁጥር እና ልዩ ድጋፍ ከሚያስፈልጋቸው ወገኖች ፍላጎት አንጻር ይህ ድጋፍ አቅርቦቱ በቂ ያለመሆኑን አመልክተዋል። እንደ ኃላፊው ማብራሪያ በደብረ ብርሃን አካባቢ ከሰፈሩት ውስጥ አንድ መቶ ሀያ ሶስት ሺ አንድ መቶ ሀምሳ ሰባቱ ሲረዱ ቀሪዎቹ በሌሎች የዞን ወረዳዎች ድጋፍ እያገኙ ነው። እንግዲህ እነዚህ ማህበረሰብ ክፍሎች አንዳንዶቹ እውነት ለመነጋገር አራት አምስት ስድስት መጠለያ ጣቢያዎችን አልፎ ይመጣል። ለምሳሌ ኮረም አካባቢ ይኖር የነበረ ወደ አላማጣ መጥቶ ከአላማጣ ደግሞ ወደ ቆቦ መጥቶ ከቆቦ ወደ ወልዲያ መጥቶ ከወልዲያ ወደ ደሴ መጥቶ ከዛ ወደ ደብረ ብርሃን የመጣው። ስለዚህ በርካታ ቦታዎች ላይ በጣም ብዙ መከራ ያዩ ሰዎች ናቸው፣ ከሞቀቤታቸው የወጡ ሰዎች ናቸው። ስለዚህ ይህን ሊመጥን በሚችል አግባብ ትሪት ለማድረግ ጥረት እያደረግን ያለ ነው። አሁን ባለው ተጨባጭ ሁኔታ ወደ መቶ ሀያ ሶስት ሺ አንድ መቶ ሀምሳ ሰባት ለሚደርሱት ድጋፍ ለማድረግ ጥረት አድርገናል። በትሬት ከካምፕ ውጭ ለሚኖሩት ከአመዝድ ጋር በመነጋገር ወደ ዘጠና ስምንት ሺ ሶስት መቶ ሀያ አራት እስከ ትናንትና ማታ ድረስ ድጋፍ እንዲደረግላቸው አድርገናል። በካምፕ ውስጥ የሚኖሩ ደግሞ ወደ ሀያ አራት ሺህ መቶ ሰላሳ ሶስት የሚደርሱትን ድጋፍ ያደረግንበት ሁኔታ ነው ያለው። ድጋፉ ምግብ ነክ የሆኑና ምግብ ነክ ያልሆኑ ናቸው። ለምሳሌ ፍራሽ፣ ብርድ ልብስ፣ የምግብ ነክ ከሆኑት ደግሞ የተለያዩ እንትሎችን፣ ዱቄቶችን፣ መኮረኒ፣ ፓስታ እነዚህን ነገሮችን። በርካታ ጊዜ ሲነሳ የነበረው ደግሞ የምግብ ማብሰያ ጉዳይ ነበረ። የምግብ ማብሰያ ቁሳቁሶችን እነዚህን ድጋፍ ለማድረግ ጥረት አድርገናል። ግን በተሟላ መልኩ ነው ለማለት አሁንም ይቸግረናል። ምክንያቱም ከፍተኛ ወይ እንቅስቃሴዎች አሉ። ከፍተኛ እንቅስቃሴ መኖራቸው የሚያሳይ ካምፕ በየጊዜው እየጨመረ ያለ ነው። በግፍ በሰቆቃ በርካታ ስቃዮችን አልፈው ህይወታቸው ተርፎ ይመጡ ከመሆናቸው ጋር በተገናኘ የሚያረካና ከፍ ያለ ስራ ሰርተናል ብለን ባናስብም እንኳ አትሊስት አሁን ባለ ሁኔታ ህይወትን ሊያድን የሚችል ስራዎች እየሰራን ያለ ነው። ተፈናቃዮቹ ከመንግስት ከበጎ አድራጊዎች እና ከአካባቢው ማህበረሰብ በሚደረግላቸው ድጋፍ ህይወታቸው መቆየቱን መስክረው የህወሓት ኃይሎች እስካሁን በተቆጣጠሯቸው ደሴና መሰል ከተሞች ከፍተኛ የኑሮ ውድነት መከሰቱን ይናገራሉ። ደሴ ከተማ አምስት ሊትር ዘይት አንድ ሺ ሁለት መቶ ብር ሻ ማህርባ ብር ክብሪት ሀምሳ ብር አንድ ጀሪካን ውሃ ሀምሳ ብር አንድ ጣሳ ጤፍ ከሶስት መቶ ብር በላይ እየተሸመተ መሆኑን ካልብኮና ወረባ ቦቦቀ ክሳ ተራራማ አካባቢዎች ደረሰን ባሉት የስልክ ጥሪ ማረጋገጣቸውን ተፈናቃዮቹ ገልጸዋል። የገንዘብ አቅርቦት በሌለበት ሊደርስ የሚችለው ሰብአዊ ጉዳት ያሳስበናል ይላሉ አስተያየት ሰጪዎቹ። የምግቡ አቀራረቡ እንደ ገባን አካባቢ የአካባቢ ሰዎች፣ ጎረቤቶች፣ ምናምኖች ያሉት ሰዎች ማለት ነው። ብዙ ወጥ እየሰሩ እንጀራ ጋ እያዋጡ ምናምን ነገር አበሉ በተረፈ ደግሞ ጓደኞቻችን አሉ። በመንግስት በኩል አሁን የሚመጣ አንዳንድ አነስተኛ እርዳታዎች አሉ። በቂ ሆኖ አይደለም፣ ግን ደግሞ እርዳታ በአግባብ ያለመከፋፈል ነገር እዚህ ላይ ይታያል። ስለ አሁን ምሳሌ ብዙ ህብረተሰብ ነው እዚህ እርዳታ ቦታ ላይ የሚመጣው። አቅመ ደካማ ያለ ሰው ካለ ገልብጦ ይበላበታል፣ ይወስድበታል። ገባህ አይደለም። መንግስት ራሱን ከብሎ አያስረክብም። እዚህ ቦታ ላይ ኮሚቴ እና ኮሚቴ የምትለው ደግሞ የራሱን ጥቅም የግሉን ይዞ ሽጦ ይሄድና ለነዛ ሰዎች የሚሰጣቸው አንድ ሺህ ብር አምስት መቶ ብር ያ አይደለም የሚገባቸው ለነሱ ግን ገባህ እናቶች አሉ፣ ልጆች አሉ፣ ብዙ ነፍሰጥሮች አሉ። ለአሜሪካ ድምጽ ሬዲዮ አስተያየታቸውን የሰጡት ተፈናቃይ ወይዘሮ በበኩላቸው ለተደረገ ያደረገላቸው ድጋፍ ምስጋናቸውን ገልጸው እርዳታው በተለይ እንደሳቸው የመውለጃ ጊዜያቸው ለደረሰ ነፍሰ ጡሮች፣ ለሕጻናትና ላዛውንቶች ሕይወት ማቆያ እንጂ በቂ የሚባል አለመሆኑን ያስረዳሉ። ከአካባቢው ደጋማነት ደጋማነትና ከወቅቱ ቀዝቃዛነት ጋር ተያይዞ ተፈናቃዮቹ ለከፍተኛ ብርድ መዳረጋቸውን የሚናገሩት ሌላው አስተያየት ሰጪ በተለይ በአልባሳት በኩል እጥረት እንዳለም አልደበቁም። አንድ ብርድ ልብስ ለሁለት ነው የሰጡን። ፍራሽ አንድ ለሁለት ነው የተሰጠን። ያደራረሰማለ ከልብስ ደግሞ ጀምሮ የሚመጣው ልብስ ደግሞ በአግባቡ አይሰጣቸውም እዚህ ይዘረገፍና የሆነ ቦታ ላይ እየመረጠው ልምጠጋሉ። ጉልበት ያለው ነው የሚወስደው፣ ቅድም እንዳልኩ እንደ ምግቡ። ስለዚህ ምን መፍትሄ ይቀመጥ ትላለ? ምሳሌ ምሳሌ መርሳ፣ አላማጣ፣ ወልዳ፣ ቆቦዎች ማለት ነው። ተምራት አላቸው ከነሱ ልምድ መውሰድ እንችላለን። በየክፍለ ከተማቸው ሰው ይመድቡ እና ያ ሶስት ሰው ያን እርዳታ ተቀብሎላቸው በአግባቡ ይመጣል። በሱ ኃላፊነት እነሱ ተቀምጠው ይጠብቃሉ። በእርዳታ አሰጣጥ ሂደቱ የሚስተዋሉ ጉድለቶችን ከተቋቋመው ግብረ ኃይል ጋር በመሆን ለማስተካከል ጥረት እንደሚደረግ የዞኑ አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ኃላፊ አረጋግጠዋል ተናግረዋል ለዓለም አቀፉ ማህበረሰብ ይድረስ ባሉትን መልእክት በጦርነት ቀጠና ውስጥ ለሚገኙት የአማራ አካባቢዎች የተሰጠው ትኩረት አናሳ መሆኑን ጠቁመው ሰብአዊ ድጋፍ ያለ ገደብ በማድረስ ኃላፊነታቸውን እንዲወጡ ጠይቀዋል ሰላማዊ የሆነ እንቅስቃሴ ላይ ያሉ ተፈናቃዮች ላይ ብቻ አይደለም ርብርብ ሊያደርጉ የሚገባው አሁን ችግር ያለባቸው ቦታዎች ላይ እኛ ማለትም የእኛ ህዝቦች እየተሰቃዩ ያሉባቸው ቦታዎች አሉ እነዚህ ቦታዎች የወራሪው ኃይል በአሁኑ ሰዓት እየተንቀሳቀሰባቸው ባሉባቸው ቦታዎች ላይ ጭምር ገብተው አካባቢ ድጋፍ ሊያደርጉ ይገባል። ይህንንም ተመልክተናል። ከዚህ በፊት ሌሎች ቦታዎች ላይ ተመልክተናል። ትግራይ ክልል ላይ ተመልክተናል። ስለዚህ አማራ ክልልም ላይ እና በተለይ እነዚህ አፋር ክልል አካባቢ ያሉ ቦታዎች ላይ ይሄ እነዚህ የሰብአዊ ድጋፍ ሰጪዎች ገብተው የራሳቸውን አሻራ ሊያስቀምጡ ይገባል። ሰላማዊ ቦታዎች ላይ የሚያደርጉት እንቅስቃሴ እንደተጠበቀው ነው። እዚህ አካባቢ ላይ ግን ያለው እኔ በመሰረታዊነት አቅጣጫ ሊቀመጥበት የሚገባል ብዬ አስባለሁ። ተፈናቃዮቹ በትምህርት ቤቶች ውስጥ ማረፋቸውን ተከትሎ በሰሜን ሸዋ ዞን የሁለት ሺህ አስራ አራት የመማር ተግባር ማስተማሩ እንቅስቃሴ አለመጀመሩን ከስፍራው የደረሰን መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ መስፍን አራጅ